እናቶች ያቋቋም ነው እንቅስቃሴ አለ። ይህን እንቅስቃሴ መሰረት አድርገን ትላንት ከፖሊሱ አላፊ ሳይሆን የእሱ አላፊ ከሱ በር ሄደን ከጠዋት እስከ ማታ ድረስ ቁመን ሮሯችን ስናሰማ አምሽተናል። ሰሞኑንም እንቀጥላለን። ምክንያቱም ያንን የምንቀጥልበት ምንድን ነው አንደኛ ህዝቡ ከዚህ ተወልደው ያደጉ ልጆችን በቀለም ልዩነትና በዘረኝነት ሞራላቸውን እንዳይነካና ዝቅተኝነት እንዳይሰማቸው እንዳይጎዱብን ብለን እኛ እናቶች የተነሳ ነው። ስለሆነ ይህ ሰውዬ ይቅርታን እንዲጠይቅ ሲሆን ሲሆን ከስራው እንዲባረር ነው እኛ ጥያቄያችን። ይህን ነገር ለማሰማት ሲባል ሳምንቱን በሙሉ ከዛው ከሰውየው ደጃፍ ሂደን፣ ለራሳችን እንዳይርበን እንዳይጠማን ቡናም እያፈላን ምግባችንም እየተመገብን ደጃፉ እዛው የምናሳልፍበት ሳምንት ይሆናል ማለት ነው። ከዚህ ቀደምም እስራኤል ውስጥ ዘርን ቀለምን ያማከለ መድሎ ይፈጸማል በሚል ከፍተኛ ተቃውሞ ይካሄድ ነበረ። አሁን የፖሊስ አዛዡ ይሄን አስተያየት ሲሰጡ እስራኤል ተወልደው ያደጉ ቤተ እስራኤላውያን ምን ተሰማቸው? ምን አሉ? በጣም ያስቆጣል። ያስቆጣው ምንድን ነው? የሰውየው በዚህ ደረጃ እያለ በዚህ ሙያ እያለ እሱ ይሄን ማለቱ ከዛ በፊት በፖሊሶች በደል የደረሰባቸው ልጆች አሉ። የዛን የዛን ቁስል እንዲቀሰቅስ አድርጎት ወጣቱ በጣም አስቆጥቶታል። እና እኛ ደግሞ እናቶች ከወጣቶች በፊት ሁነን ጋሻ ሁነን እንድንቆም ያስገደደን ምንድን ነው? እነሱ በትኩስ ኃይል፣ በስሜታቸው በተበሳጨ ባልተረጋጋ ሁኔታ ሄደው የበለጠ ግጭት እንዳይፈጥሩና ጉዳት እንዳይደርስባቸው እኛ ከነሱ ወደፊት ሁነን ነገሮችን ለመቀረፍና ለማብረድ ለማቀዝቀዝ እና ምክንያቱም እነሱ ደህና ታዳጊዎች ናቸው ወጣቶች ናቸው። ይሄ የቀለም ዘረኝነት ደግሞ ለወደፊትም ቢሆን ያጋጥማቸው ይሆናል። ይህን ደግሞ እኛ ጠንካራ ጎን እንዲኖራቸው በምክር ምክንያቱም እኔ ጥቁር ሁኜ ኮራለሁ እንጂ አሰፍረኝም። እኔ ይህን የምለበት አሁን ደረጃ ያለሁበት ትልቅ ስለሆንኩና ስላስተዋልኩ ነው። ወጣቶች ደግሞ ራሱ የጉርምስና እድሜም ራሱን የቻለ የሆነ ስሜትን የሚንትን ያለ ከዛ ላይ ይህ አይነት በደል ሲደርስባቸው ደግሞ እሳቱ ነው ይነሱና ሌላ መጥፎ ደረጃ እንዳይደርሱ በሚል እንጂ አቋጥቷቸዋል። እነሱንም የእስራኤል መንግስት ባለስልጣናት ለጉዳዩ ምን ምላሽ ሰጡ? ከፖሊስስ ምን የተባለ ነገር አለ? እስካሁን እናንተም በራቸው ላይ ሄዳችሁ እየተቃወማችሁ ነው። ምን ምላሽ ሰጧችሁ? እስካሁን መልስ አልሰጡንም። ግን ዘረኝነት ወይም የቀለም ወይም የፖሊሶች ያላቸው አመለካከትና ያላቸው አቀራረብ ለእኛ ልጆች በተጽዕኖ እና በአላግባብ ነው የሚለው ፓርላማው ተቀብለውት፣ ዋናው ሚኒስትሩ መልስ ለመስጠት እየተዘጋጁበት ነው። እንደገናም ደግሞ ሰጥተዋልም። ያንን የተሰጠውን ማድረግ ያለባቸውን ፕሮሰሶን የተቀበሉትን ተግባር ላይ ገና አላዋሉትም። የፖሊሶች እና ያ ሳይሆን ደግሞ ገና ይሄ ሲጨመርበት በጣም አቋጥቶናልና፣ ይሄንም ደግሞ መልስ እስከምናገኝ ድረስ ወደኋላ አንልም። ከአሁን ቀደም ጠቅላይ ሚኒስትሩ ከቤተ እስራኤላውያን ጋራ ከእናንተ ጋራ ተገናኝተው ተወያይተው ችግሩን ለመፍታት እንሞክራለን ብለው ነበረ። ምን ያክል ችግሩ ቀንሷል? ምን ያክል ለውጥ አለ? አሁን ለውጥ አለና ተቀንሷል ማለት አልችልም። ለምን ብትል መፍትሄ ይሰጥ ተብሎ ያስተዋሉት አሁን ቅርብ ጊዜ ነው። የተጻፈውም ተጽፎ በጽሁፍ ላይ የሆነውም አሁን ነው። ተግባር ላይ እንዲውል የሚሆነው ደግሞ ከእንግዲህ በኋላ ነው። ወይዘሮ አማረች አለፈ ለሰጡኝ አስተያየት በጣም አመሰግናለሁ። በጣም አመሰግናለሁ።